የባህል መድረክ ኢትዮጵያኖች ጀርመን ትምህርት ቤት እንዲማሩ ፈቃድ አልነበረም እና አይ ቲንክ ቻንስለር ሽሮደር የሄደ ጊዜ ተኛ ካሉምኒ ቀርበው ይሄ ችግር አለ በሚል ያ ጉዳይ ተፈቷል። አሁን ኢትዮጵያኖቹ ምሳ ሊካፈሉ ይችላሉ። የዛሬ ስድሰ ዓመት አዲስ አበባ ከተማ ላይ የጀርመን ትምህርት ቤት በተቋቋመ በሁለተኛ ዓመቱ ከአራተኛ ክፍል ትምህርታቸውን ጀምረው እዚያው የሁለተኛ ደረጃ ትምህርታቸውን ካጠናቀቁት የመጀመሪያዎቹ ብቸኛ ሁለት ኢትዮጵያውያን ተማሪዎች መካከል ዶክተር ካሳይ ወልደ ጊዮርጊስ የሰጡንን አስተያየት ነበር ያደመጥ ነው። ጤና ይስጥልኝ አድማጮች እንደምን አመሻችሁ። በኬሚስትሪ ትምህርት በጀርመን ሀገር የዶክትሬት ማዕረግን ያገኙት አቶ ካሳይ ወልደ ጊዮርጊስ ዛሬ በኢትዮጵያና በጀርመን ሀገር መካከል ድልድይን ዘርግተው የቀድሞቹን ተማሪዎች በማገናኘት በሀገራቱ መካከል ያለውን የቆየ የባህል፣ የእውቀት ብሎም የኢኮኖሚ ትስስር ይበልጥ እንዲጠናከር ጥረት በማድረግ ላይ ይገኛሉ። የአዲስ አበባው የጀርመን ትምህርት ቤት ዛሬ ከስድስት ዓመት በኋላ በምን ደረጃ ላይ ይገኝ ይሆን? በእርግጥ በኢትዮጵያ ውስጥ የጀርመንኛ ቋንቋን የሚናገር ማህበረሰብ በርከት ብሎ ሲሆን የጀርመንን እውቀት ቀስመው ኢትዮጵያ ውስጥ በማገልገል ላይ ያሉ ዜጎችስ ቁጥር ምን ያህል ይሆን? በዕለቱ ዝግጅታችን ስድስት ዓመት የሆነውን የጀርመን ትምህርት ቤት ይዘን የመጀመሪያውን የትምህርት ቤቱን ተመራቂ በእንግድነት ጋብዘናል። መልካም ቆይታ። Denkt an die Tage, die hinter uns ለህይወታችን ደስታ ሰጪው አሁንም ሆነ ለሚመጣው ልባችንን በኩራትና ደስታ የሚያስፈነድቀው አሁን ዛሬ ቀኑም ምንጊዜም ዘላለማዊ ነው፣ ስለኛ ከፍ ይበል ይላል። በጎርጎሮሳውያኑ 2014 ዓ ም በተካሄደው የዓለም የእግር ኳስ ዋንጫ ላይ በተለይ የጀርመንን የብዙሃን መገናኛ ያደመቀው የጀርመነኛ ሙዚቃ 60ኛ ዓመቱን ለአከበረው አዲስ አበባ ለሚገኘው የጀርመን ትምህርት ቤት መርጠነዋል። እዚያ ትምህርታቸውን ለጨረሱም ሆነ ለሚከታተሉት ለመምህራኑም ጭምር። የአዲስ አበባው የጀርመን ትምህርት ቤት ከተቋቋመበት ዓመታት ጀምሮ የአንደኛና ና ሁለተኛ ደረጃ ትምህርታቸውን ከተከታተሉት ተማሪዎች መካከል በዚሁ ትምህርት ቤት እንደ ኢትዮጵያውያን አቆጣጠር በ1960 ዓ ም የሁለተኛ ደረጃ ትምህርታቸውን በትክክል አጠናቀው የተመረቁት የመጀመሪያ ተማሪዎች ቁጥር አምስት ብቻ ነበረ፤ ሁለት ኢትዮጵያውያንና ሶስት ጀርመናውያን በዚያን ጊዜ ከተመረቁት ሁለት ኢትዮጵያውያን ተማሪዎች መካከል ዶክተር ካሳይ ወልደ ጊዮርጊስ አንደኛው ናቸው። እኔ ጀርመን ትምህርት ቤት ጨረስኩት አስራ ዘጠኝ መቶ ስልሳ ስምንት እንግዲህ ቤቶቹን እንደ ኤሮፓ አቆጣጠር ነው የምነግርሽ። በአስራ ዘጠኝ መቶ ስልሳ ስምንት ነው የጨረስኩት። እና ያን ጊዜ ስንጨርስ ሁለት ኢትዮጵያውያን ብቻ ነበርን የተጠሩት ሶስቶቹ ጀርመናውያኖች ነበሩ። እና እንግዲህ ብዙ ገንዘብ ተከፍሎ ነው ስንማር የነበረውን ማለት ይቻላል። ምክንያቱም አስተማሪዎቹ በሙሉ የመጡት ከውጭ ነው። እኛ የመጀመሪያ ኢትዮጵያውያኖች ነን ማለት ነው የጨረስነው። አንደኛው አስፋወሰን ነው፣ አስፋወሰን ሰዓት ነው። ሁለተኛው እኔ ነኝ። ከስልሳ አመት በፊት አዲስ አበባ ውስጥ ኒትሳ በሚባል ሆቴል ውስጥ የጀመረው የጀርመናውያኑ ትምህርት ትምህርት ቤት እኛ የመጀመሪያዎቹ ተማሪዎች ኩችና ውስጥ ነበር ትምህርታችንን የምንከታተለው ሲሉ ዶክተር ካሳይ ወልደ ጊዮርጊስ ያስታውሳሉ። እና የተጀመረበት ቦታ ኒቻ ሆቴል የሚባል ነበር። እና መንግስትም በጥሩ ኮንዲሽን መሬቱን ሰጧቸው። የጀርመን መንግስት ደግሞ መርዳት ጀመረ። እዛ ነው የተጀመረው። እና አስታውሳለሁ እኛ ኩችና ውስጥ ነበር የጀመርነው ትምህርት መማር አስተማሪዎቹ ጀርመኖች ናቸው። የመጣሁት ካቴድራል ከሚባል ትምህርት ቤት ነው መጀመሪያ የተወለድኩት በአስራ ዘጠኝ መቶ አርባ ሰባት እንደ ኤሮፓ አቆጣጠር እና ኪንደር ጋርተን የነበርኩት ፈረንሳይ ትምህርት ቤት ነበረ እና ከፈረንሳይ ትምህርት ቤት ያው እንግሊዝ እየጠነከረ ሲመጣ፣ ቋንቋ ማለት ነው። አባቴ ወደ ናዝሬት ትምህርት ቤት ክረቶች ጋራ ከተተም። ከዛ ደግሞ የሴቶች ትምህርት ቤት ነው ሲባል ወንዶቹ መውጣት ተገደድን። ያን ጊዜ ሴንት ጆዜፍ ትምህርት ቤት አልነበረም፣ ካቴድራል ነበር። እዛ አንድ አመት ተማርኩኝ። እዛ እንደ አጋጣሚ ሆኖ ቤተሰቦች የሚኖሩበት ቦታ ከጀርመን ትምህርት ቤት እኔ እንጂ አምሳ ሜትር ቢርቅ ነበረ እና አንድ ቀን እንደዚሁ አንድ ሌላ ልጅ ለማስመዝገብ ከአንድ ተለቅ ካለ ሰው ጋር ሄጄ ስናስመዘገበው ዳይሬክተሩ አንዴት ትምህርት ቤት ነው የምትማረው አለኝ። ነገርኩት፣ ካቴድራል ነው አልኩት። ለምንኛ ትምህርት ቤት አትመጣም አለኝ አባቴ ነግረዋለሁ። ይሄ ወደ ቤት ሄድኩኝ። ማታ ሲመጣ ነገርኩት። በነገታው እኔም ፍለጋ አባት በጣም በጣም ይፈልጋል ተባልኩኝ። አለ መጣሁ እና ጀርመን ትምህርት ቤት ትለዋለ አለ ምንም አለ ምን አለ የሰጠኝ ምክንያት በአሁኑ ጊዜ ዓለም ጀርመንኛ የማያውቁ ስኮላርሽፕ እያገኙ ይሄዳሉ። አንተ ይህን ትምህርት ቤት ከጨረስ ስኮላርሽፕ ታገኛለህ እና ሂድና ተመዝገብ አለኝ። ተመዘገብኩኝ። እንግዲህ አራተኛ ክፍል መግባት ማለት በዛን ጊዜ ቋንቋውን አልችልም። እንግዲህ ከእኔ በፊት የነበሩትም ሁለት አመት አስቀድመውኝ ጀርመንኛ ተምረዋል። ሆኖም ፈረንሳይ ትምህርት ቤት ና ናዝሬት ትምህርት ቤት ጥሩ መሰረት የነበረ እና ለመከታተል ማለት ጊዜ ሰጠኝ፣ ፋታ ሰጠኝ፣ ክፍል ሳልደግም እንደዚህ እያልኩኝ እንግዲህ ጀርመናውያኑ ይህን ትምህርት ቤት አዲስ አበባ ላይ ሲያቋቁሙ በጀርመናውያን የትምህርት ደረጃ ነው ያሉት። የመጀመሪያው የጀርመን ትምህርት ቤት ተማሪና ተመራቂ ዶክተር ካሳይ በመቀጠል ግን፣ ምንድን ነው ስንጀምር፣ እንጃ ወደ ሀያ እንበልጥ ነበረ እና መጨረሻ ላይ ከአስራ አንድ ዓመት በኋላ የጨረስነው ሁለት ኢትዮጵያውያኖች ነበር። በመካከሉ ብዙ የቀሩ አሉ። ትምህርት ቤቱ ፐርፎርመንስ በአጠቃላይ ሲታይ ብዙ ሊያወጡ ይችሉ ነበረ ግን የቋንቋ ችግር ነበረ። የማይረሳ የሚገርመው ነገር ግን እዛ ትምህርት ቤት ተምረው ወጥተው ጥሩ ጥሩ ደረጃ ያደረሷሉ እና በመሰረቱ ትምህርት ቤቱ በጣም ጥሩ ነበር። አንድ ነገር ግን አለ። ጀርመኖች ይህንን ትምህርት ቤት ሲጀምሩት በጀርመን ሀገር እንዲታወቅ አድርገው ነው እና ከተማሪዎቹ የሚጠይቁት በጣም ብዙ ነው፣ ማለት የጀርመን መንግስት እንዲያውቃቸው ፈተናውም ሆነ ምኑም ሆነ በጣም ከባድ ነበረ። ይህንን ከደረኩት እንዳልኩት በጀርመን ታዋቂነት እንዲያገኝ። ለምሳሌ አስረኛ ክፍል ስንፈተን ከውጭ እየመጡ ነበር የሚፈትኑት እና ከዛ አይተው አይተው ያው ይሄ ትምህርት ቤት እንደ ጀርመን አገር ታዋቂነት አለው ብለው መሰከሩ እና በዚህ ምክንያት ብዙ ኢትዮጵያን በተለይ ቋንቋ አሁንኛ እኔ አስራ ዘጠኝ መቶ ሀምሳ ሰባት የጀመርኩት ጊዜ ጀርመንኛ አዲስ አበባ ሆነ በኢትዮጵያ የሚታወቅ ነገር አልነበረም። ትሪቸር ማግኘት አይቻልም። እና ጓደኞቻችን ያው እርስ በራሳችን ከኢትዮጵያውያኖች ጋር ነበረ ከእነሱም ጋር ከጀርመኖች ሆነ ቀስ እያልን የተዋወቅ ነው እና ጊዜ ይፈጃል። እና የሚጠይቁን ደግሞ እንደ ጀርመኖች ኤሴ እንድንጽፍ ነው የሚጠየቀው እና ይሄ ትንሽ ከበድ ይላል። ከሁለተኛው የዓለም ጦርነት በፊት ኢትዮጵያ ውስጥ ብዙ ጀርመናውያን እንደነበሩና የዛሬው የጀርመን ትምህርት ቤት ከመቋቋሙ ከሀያ ስምንት አመት በፊት በሺ ዘጠኝ መቶ ሀያ ስምንት ዓመተ ምህረት ሀምሳ ጀርመናውያን የመጀመሪያውን ሚስዮን መመስረታቸው ዘገባዎች ያሳያሉ። አሁን እንግዲህ እሱን ታሪክ እንኳን ዘርዝሬ ባላቀውም ከጦርነቱ በፊት እንደምታውቂው በጣም ትልቅ የፕሮቴስታንት ኮሚኒቲ ነበር እና ትምህርት ቤትም ነበራቸው እና ጣሊያኖች በሚመጡበት ጊዜ ያው የራሳቸውን ሃይማኖት ማስፋፋት ስለሚፈልጉ እና እንደውም እንዳነበብኩት ሀብታቸውን ሸጠው እንዲወጡ ነው ያደርጓቸው እና ተቋርጦ ነበር እና ከጦርነት በፊት ትልቅ ትልቅ የጀርመን ኮሚኒቲ ነው። ጣሊያን ከገባ በኋላ ያው እንግዲህ ካቶሊኮች አይደሉም ጣሊያኖች እነሱን ካሳም እየከፈሉ ሆነ ምንም እየከፈሉ የወጡ አድርገዋቸዋል። ጀርመናውያን ይህንን ትምህርት ቤት ሲያቋቁሙ ለልጆ ቻቸው ሲሉ ቢሆንም በመጀመሪያዎቹ ዓመታት ኢትዮጵያውያን ገብተው የመማር ፈቃድ ነበራቸው ያሉት። ዶክተር ካሳይ በመቀጠል ጀርመኖች ይህንን ሲመሰርቱ ለልጆቻቸውም ነው። እንግዲህ ዋናው ኢትዮጵያ ውስጥ ጀርመኖች ይመጣሉ፣ ልጆቻቸውን ማስተማር ይፈልጋሉ። እንግዲህ ልጆቻቸውን ይዘው ከመጡ ትምህርት ቤት ያስፈልጋቸዋል። ግን በእኛ ጊዜ ትምህርት ቤቱ ሲከፈት ለሁሉም ነበር የተከፈተው እና ማንኛቸውም ኢትዮጵያዊ ገብቶ መማር ይችል ነበር። ያው ትምህርት ቤቱ እንደተጀመረ ብዙም ተማሪዎች አልነበሩትም እና ተማሪዎች ደግሞ ባገኘ ቁጥር ደስታው ነው። ትምህርት ቤቱ ቆይቶ ቆይቶ ግን ምንድን ነው የተገነ ያዘዘቡት እነዚህን ልጆች ጥሩ ጀርመንኛ ለማስተማር ወይ ደግሞ ትምህርት ቤቱን በጥሩ ሁኔታ እንዲያጠናቅቁ ከኪንደርጋርተን መጀመር አለባቸው የሚል አቋም ወስደው አይ ቲንክ ከአስራ ዘጠኝ መቶ ሰባ ሁለት በኋላ ነው ይመስለኛል ከስር ጀምረው እንዲጀምሩ አድርጓቸው እና ከኛ በኋላ የመጡት ተማሪዎች በእውነቱ አይደለም ቋንቋውን ከኪንደርጋርተን ጀምረው ስለ ተማሪዎች የቋንቋ ችግር እንደኛ አልነበራቸው እንግዲህ አሁን ኢትዮጵያ ውስጥ በርሶ አይን በርካታ ጀርመንኛ ቋንቋ ተናጋሪ ኢትዮጵያዊ አለ ይላሉ። አሁን በእውነቱ አይደለም እንግዲህ አሁን ወደ ሌላ የሚሄድ አሁን ያየሽ እንደሆነ እኛ እንግዲህ በቀልድ የምንናገረው ነገር አለ። ሀብታም የሆነ ወደ አሜሪካን ይሄዳል ወይ ደግሞ ወደ እንግሊዝ ሀገር ይሄዳል። ግን ገንዘብ የሌለው ጀርመን ሀገር ነው የሚመጣው። ለምን ትምህርት ፍሪ ነው አይደለም። ዩኒቨርሲቲ ለምሳሌ የሚከፈለው ክፍያ ከአሜሪካን ጋራ ወይ ከሌላ ሀገር ጋር ሲወጣደር በጣም ትንሽ ነው። ስለዚህ ብዙ ኢትዮጵያውያኖች የሚመርጡት በተለይ ቤተሰቦቻቸው ገንዘብ የሌላቸው ወደ ጀርመን ነው። አንደኛ የስኮላርሽፕ እድል አለ፣ ሁለተኛ ደግሞ እየሰሩም ሊማሩ ይችላሉ እና እኔ ብዙ በብዙ አጋጣሚ እንደዚህ አይነት ኢትዮጵያውያኖች ተምረው አካዴሚክ የሆኑ አውቃለሁ። እና በነገራችን ላይ ኢትዮጵያ ውስጥ የጀርመን አሉምኒ ከማንም ማንም የበለጠ ነው። አሁን ኢትዮጵያ ውስጥ እኔም ኢንቮልቭ ሆኛለሁ። ለምሳሌ ኢትዮጵያውያኖች በሚመለሱበት ጊዜ ወይ እዚህ እዚህ ጀርመን አንድ አሶሲሽን አለን አፍሮ ኤዥን ስታዲስ ፕሮሞሽን የሚባል ከሀምሳ አመት በፊት የተቋቋመ ነው እና አፍሪቃውያኖችና እስያውያኖችን እዚህ ጀርመና የሚማሩትን እያሰባሰብን ለኢንቴግሬሽን ሲመለሱ ሳለ ራሳቸውን ኢንቴግሬት ለማድረግ ስለሚቸግራቸው አንዳንዱ ስምንት አመት ቆይቶ ይመለሳል። ዘጠኝ አመት፣ አስር አመት ልጆች አሉት እና በሚመለስበት ጊዜ አገሩን በደንብ ስለማያወቅ ምን ችግር ሊያጋጥመው ይችላል በሚል ሴሚናር ብዙ ዓመታት አካሂደናል እና ኢትዮጵያን በተመለከተ ብዙ ብዙ ኢትዮጵያውያኖች አሉ። እንግዲህ ይሄ ትምህርት ቤት በሁለቱ ሀገራት በኢትዮጵያና በጀርመን መካከል ያለውን የባህል ልውውጥ በአጠቃላይ ምን ያህል ነው አስተዋጽኦ ያደረገው? ምን ያህልስ አሁን ወደፊት እያደረገ ነው ይላሉ። እንዱ በርትዋይን እንግዲህ ትምህርት ቤቱ አስተዋጽኦ ያለው ኢትዮጵያውያኖች በሚመለሱበት ጊዜ ልጆቻቸውን እዚህ ጀርመን ትምህርት ቤት ሊያስገቡ ይችላሉ እና ዋናው ችግር ያላቸው ኢትዮጵያውያኖች ወደ ሀገራቸው ሲመለሱ የልጆቻቸው ችግር ነው። የት ትምህርት ቤት እንከታቸዋለን? እንግዲህ እዚህ አንድ ችግር አለ። ችግሩ ምንድን ነው? የጀርመን ትምህርት ቤት ክፍያው እንደ ድሮ አይደለም። ያስታውሳለሁ፣ እኔ በምማርበት ጊዜ ወንድሞቼም ነበሩ፣ ሶስት ሆነን እንጃ ወደ ሀያ አምስት ብር ነበር የምንከፍለው። እሽ በዛን ጊዜ ብዙ ገንዘብ ሊሆን ይችላል፣ ግን አሁን ከሚከፈለው ጋር ሲወዳደር አሁን የሚከፈለው ብዙ ነው እና እዛ ላይ ችግር አለ። አሁን እኛ የአሉምኒ የምንባለው ጎበዝ ጎበዝ የሆኑትን ተማሪዎች እንዴት አድርገን ስኮላርሽፕ አረንጅ ልናደርግላቸው እንችላለን በሚል እንነጋገርበታለን ያለ ነው እና ጠቃሚነቱ አንደኛ ለኢትዮጵያኖች፣ ሁለተኛ ደግሞ አሁን ጀርመን ኤክስፐርቶች ኢትዮጵያ ውስጥ ይመጣሉ በኢንቨስትመንት ይመጣሉ። ቤተሰቦቻቸውን ይዘው ይመጣሉ እና ዋናው ጥያቄ ምንድን ነው? የትምህርት ቤት ጥያቄ ነው። ይህ ትምህርት ቤት ለእንደነዚህ ያለ ሰዎች ጥሩ ጥሩ ኦፖርቹኒቲ ነው። ለሌላ ደግሞ ለባህል ልውውጥ፣ በእውነት ጀርመን ትምህርት ቤት የተማሩ የጀርመንን ባህል በደንብ አድርገው ስለሚያውቁ ጥሩ ብርች ሊሰሩ ይችላሉ የሚል ግምት አለ። ጀርመናውያን ይህን ትምህርት ቤት ሲያቋቁሙ ለልጆቻቸው ሲሉ ቢሆንም ይህ ትምህርት ቤት የጀርመንና የኢትዮጵያን ግንኙነት በማጠናከር ላይ ያለ አንድ ተቋም መሆኑ እሙን ነው። በጀርመን እና በኢትዮጵያ ያለው ግንኙነት ጠንካራ ነው፣ በጣም ጠንካራ ነው። ከመንግስት ጋር ያለው ግንኙነት በጣም ቆልጦ ነው። ግን ኢንቨስተሮችን ኢትዮጵያ ውስጥ ለማምጣት እየመጡ ነው። ግን በዛ ላይ ብዙ ሊሰራ ይችላል የሚል ግምት አለኝ። የሚያስረዳ ኢትዮጵያ ውስጥ ኢንቨስት ማድረግ እንደሚችሉ። መቼስ እያንዳንዱ ሀገር የራሱ ባህል አለው፣ የራሱ የቢሮክራሲው ጠባ ያለ ይህን ሊያስረዳቸው የሚችል አሁን እኛ አሉምን ያለ ነው የተሰባሰብ ነው። አሁን በቅርብ መጽሔት ቢጤ ማውጣት አስበናል። ዌብሳይት ማውጣት አስበናል። እነሱን ደግሞ ኢንፎርም የማድረግ እና እንደ ብሪጅ መሆን ይቻላል። ማስረዳት ይቻላል እንዴት እንደሚሆን ምክንያቱም ዘመኖች ትዕግስት የላቸው እና በጽሁፍ ነው ሁሉም ነገር ማግኘት የሚችሉት። ለአንዳንድ ጥያቄዎች አሉ የሚጠይቁት ሀገራችን የሀገራችንን ባህል ልናስረዳቸው እንችላለን፣ በሚል አንድ አይነት ፎረም፣ ኢትዮ ጀርመን ፎረም በሚል እያገናኘ ቀስ በቀስ ኢንቨስተሮች መጥተው ኢትዮጵያ ውስጥ አይተው ተገንዝበው ይገባል። አይደለም እንዲመለሱ እና እንዲያስቡበት። ምክንያቱም መኮርኮር ያስፈልጋል፣ ማሳየት ያስፈልጋል። ደግሞ በእውነት የጀርመኖች ብዙ ያላቸው ኮንታክት ወደ ኢስት ነው ወደ ምን ነው እና ወደ ኢትዮጵያ ለመሳብ ቀላል አይደለም። ግን ቀስ በቀስ እንደ ቱሪስትም መጥተው ሆነው አይተው ተገንዝበው፣ እንደዚሁም ደግሞ ሚትልስታንድም ይባላል ትልልቆችም ኩባንያዎች ቢሆኑ በደንብ ከተረጩት ኢትዮጵያ ውስጥ እና በኮንዲሽን በእውነቱ ከታሰበበት እና ካወቁት ኢንቨስት ማድረግ ወደ ይባላል የሚለው አይመስለኝም። ከጀርመን ትምህርታቸውን ጨርሰው ወደ አገር ቤት የገቡ ወላጆችም ሆነ በስራ ጉዳይ ለጥቂት አመታትና ወራት ወደ ኢትዮጵያ የሚሄዱ ወላጆች የአዲስ አበባው የጀርመን ትምህርት ቤት ክፍያው እጅግ ከፍተኛ መሆኑን ሲናገሩ ይሰማል። ይህ ችግር እንዴት ይፈታ ይሆን? እኔም መፍትሄ የለኝም። ወይንም ኢትዮጵያኖች የራሳችንን ትምህርት ቤት ማቋቋም ይኖርብናል። ጥሩ ኤዱኬሽን የሚሰጥ ሁለተኛ ደግሞ ይሄንን ትምህርት ቤት አትራክቲቭ ማድረግ አለብን። ስትራቴጂ ምናልባት ይጠቅም ይሆናል። ምክንያቱም ኢትዮጵያኖች በአሁኑ ጊዜ ነው ከፍለው ሊያስተምሩ የሚችሉ አሉ። ሚድል ክላስ እንፈጥራለን ስንል ከላይ ደግሞ ገንዘብ ያላቸው እንደሚፈጠሩ ማይካድ ነው። ግን እነዚህም ምንድን ነው ጀርመን ትምህርት ቤት ተምረው ምንድን ነው መጨረሻቸው፣ ግራጁዌት ካደረጉ በኋላ? እንግዲህ ሀሳብ የምሰጠው ምንድን ነው ለተወሰነ ጊዜ እንደ ጀርመን መንግስት ግራጁዌት ለሚያደርጉት ስኮላርሽፕ ቢሰጥ አትራክቲቭ ያደርገዋል። ሁለተኛ የማስበው ምንድን ነው እዛው እዛው ከጀርመን ትምህርት ቤት ከወጡ በኋላ እዛው ትምህርታቸውን የሚቀጥሉበት ምን መፍጠር እንችላለን? እንግዲህ ምንድነው መፍጠር የምንችለው ጀርመን የታወቀችበት በሜዲሲን ለምሳሌ ፋርማሲ ነው። አንድ የፋርማሲ ትምህርት ቤት ብንከፍ እና ደግሞ እርዳታ ከመንግስትም ሆነ ሌሎች ፋብሪካዎች ሊሰጡ ይችላሉ። እዛው ሰልጥነው ነው ለሚከፈቱት ፋብሪካዎች አሴድ ሊሆኑ ይችላሉ። ምክንያቱም ጀርመኖች በዚህ ረገድ ሲያስቡ ትምህርት ትልሉ ይችላሉ። ለእኛ ጋር ለአፍሪቃም ጥሩ ሴንተር ሊሆን ይችላል። እና እዛ ላይ ነው እንግዲህ መበረታት ያለብን ሁላችንም ነን እንደት ይችላሉ። ይሄ ደግሞ የእኛ ኢትዮጵያውኖች ኢንትረስት ብቻ ሳይሆን የጀርመኖችም ኢንትረስት ነው። ይፈልጋሉ። በዲሲፕሊን ማለት በስነ ስርዓት በጠንካራ ሰራተኝነትና ሰዓት በማክበር የሚታወቁት ጀርመናውያን የዛሬ ስድስ ዓመት አዲስ አበባ ላይ ባቋቋሙት ትምህርት ቤት በርካታ ኢትዮጵያውያንን በትምህርት አንጽው አስመርቀዋል። የዚሁ ትምህርት ቤት የመጀመሪያ ምሩቅ ዶክተር ካሳይ ወልደ ጊዮርጊስ ለሰጡን ቃለ ምልልስ በማመስገን የዕለቱን ዝግጅትን አጠናቅቃለሁ። አዚብ ታደሰነኝ ጤና ይስጥልኝ።